Mazunanya እስከ ቴድሮስ ዘመን ተብለናን አስማሪት ዘመን ተቀይሮ ቢሉንም አዝማሪ አስማሪን አዝማሪ ለእኛ ስማችን ነው። ዋናው ጥበባችን ህዝብን ማስደሰት ነው። ዋናው ጥበባችን አዝማሪነት ከወላጆቹ የወረሰው ሙያ ነው። ከልጅነቱ አንስቶ የሚጫወተውን ማሲንቆን ከወላጆቼ ነጥዬ የማላየው ሕይወቴ ነው የሚለው የዛሬው እንግዳችን ደጀን ማንችሎት ዓለምን የዞርኩበት ደስታን ያገኘሁበት በሚለው በዚህ ባህላዊ የሙዚቃ መሳሪያ እውቅና ካተረፉት ኢትዮጵያውያን ሙዚቀኞች አንዱ ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችሁ? የዛሬው የመዝናኛ ዝግጅታችን ደጀንንና ሙዚቃዎቹን ያስተዋውቀናል። አብረንን ቆይ። ማቲን አምስት መስቀል አለው እንጨቱ ከዋንዛ ጭራው ከፈረስ ነው። አንፃኝ የምትኖር እንደላል ይበላ የፈረስ ጭራ የሰርታ ልታበላ በላየ ሁሌ ለዘላለም እያስደሰተችኝ አራቱን ቅኝቶች እያጫወተችኝ አብሮ ማደግ መልካም፣ ለዚህ አበቃችኝ አለምን በሙሉ ይኸዋ። ካዳመጣችሁት፣ ደጀን አዝማሪንና ማሲንቆን ካወደሰበት ዘፈኑ በተጨማሪ ሌሎች ዘፈኖቹም በቆይታችን ተካተዋል። በአዝማሪነቱ በጣም እንደሚኮራ የሚናገረው ደጀን አሁን ታዋቂ ሆነበትን ሙያውን የወረሰው ከአዝማሪዎቹ እናትና አባቱ ቢሆንም በሙያው ለመግፋት ምክንያት ሆኑኝ የሚለው ከእርሱ የቀደሙትንና ከመካከላቸው የስጋ ዝምድና ያለውን አንጋፋዎቹን ማሲንቆ ተጫዋቾችና ታዋቂ ድምፃውያንን ነው። ወደ አዲስ አበባ ከመጣው በኋላ ይህ ሙያ ወደ ጥሩ ደረጃ እንዳደርሰው የረዱኝ ማሲንቆ ከሚጫወቱ ሰዎች በጣም ትልልቅ ሙያተኞች የነበሩ የሙያ የማሴንቆ ታጠቅ ገብረ ወልድ፣ ደርባቦ አቡኑ፣ ጌታ መሳይ አበበ፣ እነዚህ እነዚህ በጣም ትልቅ ሙያተኞች ናቸው። በተለይ ይርጋ ዱባለ አጎቴ ነው። ደርባቦ አቡኑም አጎቴ ነው። ዘሬ የአዝማሪ ዘር ነው። በአዝማሪነቴ በጣም የመኮራ ሰው ነኝ እና ፈረደ ጎላ የሚባል ድሮ የኃይለ ሥላሴ የቤተ መንግስት ማሲንቆ ተጫዋች የነበረ ሰው ነው። እሱ የአባቴ አጎት ነው ዘመነ ብርሃኔ የሚባል አዲስ አበባ ውስጥ ከእሱ ቤት ነበር ስኖር የነበረው እሱ ተቀብሎኝ ነው የኖርኩት ያሳደገኝ እና ዘሮቻችን ጠቅላላ የሙዚቀኛ የዘፋይ ዘሮች ነን የተወለድንበት አካባቢ ብርቧክስ የሚባል የአዝማሪ መንደር ነው ጎንደር ብርቧክስ ጠዳ አካባቢ ነው የምንግባባበት ቋንቋ ሁሉ ያለን ሰዎች ነን ለምሳሌ አንድ ሰው ለማጫወት ስንፈልግ የቲንሸዬ የቺው ማለት ይህን ሰውዬ አጫዎቹ ማለት ነው። እንባሽ ማለት እንብላ ማለት ነው። እንዳም ማለት እንሄድ ማለት ነው። የቲንሸዬ አይሞቅሰንም ማለት ይሄ ሰውዬ አይሰጠንም። ወደ ሌላ ቦታ ደግሞ ኒድበ ወደ ቴላ አድባር እንዳም። እንደዚህ አይነት ቋንቋችን ቸ ነው። ይሄንን ቋንቋ የምትጠቀሙት? ይህን ቋንቋ የምንጠቀመው በመጠጥ ቤት ስንጫወት ሌላ ሰው እንዳይሰማን ስናጫወት፣ ሰውየው የማይሰጠን ከሆነ የማይጠቅም ከሆነ ወይ ደግሞ ርብሻ የሚያነሳ ከሆነ ችግር የሚፈጠር ከሆነ ለመውጣት ከፈለግን በራሳችን ቋንቋ ነው ተነጋግረን ቶሎ የምናመልጠው። ማሲንቆ ለአንተ ምን ትርጉም አለው? ምን ማለት ነው? ማሽንቆ ለእኔ ከልጅነት የጀምሮ ብዙ ህይወትን ያየውባት ብዙ ዓለምን ያየሁባት የተደሰትኩባት ቤተሰቦቼን ረድቼ ጥሩ ደረጃ ያደረስኩበት እየረዳው ራሴን ህይወቴን ያኖርኩባት ስለሆነች ማሽንቆዬ ለእኔ ከእናቴም ከአባቴም ለይቼ የማያት አይደለችም። ማሽንቆ ለእኔ በቃ ህይወቴ ናት። ከዘጠኝ ዓመቱ አንስቶ በትውልድ አካባቢው ማሲንቆ መጫወት የጀመረው ደጀን በ13 ዓመቱ ወደ አዲስ አበባ ሄደ። አዲስ አበባ በገባ በዓመቱ በሙያው ለማደግ ና እውቅናን ለማትረፍ የበቃበት የያኔው አምባሳደር ቲያትር፣ በኋላም ራስ ቲያትር የባህል ሙዚቃ ክፍል ሲመሰረት በማሲንቆ ተጫዋችነትና በድምፃዊነት ተቀጠረ። በስለት ያረዱ ታይት ፈራገጥ እንደዚህ ብዬ ኮሚቴዎቹ አንጨብጭበው በፈተና ሳለፉ፣ ራስ ቲያትር አስር ዓመት በቆየባቸው ጊዜያትም ከሙዚቃ ቡድኑ ጋር በበርካታ የሀገር ውስጥና የውጭ ጉዞዎች ተካፍሏል። ለ1977 የኢትዮጵያ ድርቅ ዓለም ላደረገው እርዳታ ምስጋና ለማቅረብ ታዋቂ አርቲስቶች በተካፈሉበት በ1979 በተካሄደው የህዝብ ለህዝብ የሙዚቃ ትርኢትም ላይ ተካፍሏል። በዚህ ጉዞ 39 ሀገርና 48 ያህል ከተማ ለማየት መብቃቱን የሚናገረው ደጀን ከሁሉ ተደሰትኩበት የሚለው ግን የመጀመሪያውን የውጭ ጉዞውን ነው። ሊቢያ ሲሄድ በ በአይሮፕላን እጅ አላቅም ከገጠር ነው የመጣሁት ብዬሻለው ከብዙ ሀገር የመጡ የአረብ ሀገር፣ የአፍሪካ ሀገር ዘፋኞች ነበሩ እና ገርብ ሻል በቃ በየረበት ሁሉ ብርድ ልብስ፣ አዳዲስ ልብስ ሸጠ ሸሚዝ ራሱ አንዳንድ ብር ልብስ ሸጡ አንዳንድ ዲናር እና በጣም ብዙ ልብሶች ገዛን። ቪዲዮ ቴሌቪዥን፣ ዲስኮ ሰዓት ኢትዮጵያ ውስጥ ለመጀመሪያ ጊዜ ዘን የገባነው ወደ አስር ሰዓት ምናምን ዜ ገብቻለሁ ያኔ በዛ ሰዓት ኢትዮጵያ ውስጥ ስገባ አላሙዲን የነበርኩ ሙዲን ግን የልጅነት ብር ስለሆነ ምንም አናውቀውም። እስከ ሺ ዘጠኝ መቶ ሰማኒያ ራስ ቲያትር የሰራው ደጀን ከዚያ ወጥቶ ታዋቂ ድምፃውያን ባቋቋሙት የጊዮን ሆቴል የባህል ሙዚቃ ባንድ ውስጥ መስራት ጀመረ። ከዚያን ጊዜ አንስቶም ከ ሶስት መቶ ሰላሳ በላይ በሚሆኑ ካሴቶች የወጡ ዘፈኖችን እንዲሁም ከ ሁለት መቶ ሰባ በላይ በካሴት የታተሙ መዝሙሮችን በማሲንቆ አጅበዋል። ምንድን ነው ለዚህ ስኬት አበቃኝ የምትለው? የራሴ ጥረት ነው እኔ ከእናት አባቴ ቤት ከብት ስጠብቅ ማሽላ ስጠብቅ ቁልቋል ጫካ ውስጥ ነው የሚገኘው እና ራሳችን ነው ትንሽ እንጨት አድርገን የፈረስ ጭራ ትንሽ ካገኘን በጣም እድለኛ ይችላል። በዛች ማሲንቆ እየከረከርኩ ማሲንቆ ተምሪያታለሁ። ማሲንቆ ቤት ውስጥ ይዤ አልገባም አባቴ ስለሚገርፈኝ። ከተማርኩ በኋላ ግን ወደ ከተማ ገባሁ። በቃ ከዛ በኋላ አባቴ ሊያዘኝ አልቻለም። ከተማ ገብቼ መዝፈን ጀመርኩ። አስር አስር ሳንቲም ነበረ አስራ አምስት አምስት አምስት ሳንቲም ነው ሽልማቱ ያኔ አስራ ዘጠኝ ስልሳ ስድስት ስልሳ ሰባት ስልሳ ስምንት በጣም አዘዞ ነበር። ምዘፍ ነው ትንዲሽ ሳንቲም ነበር። ያቺ ሳንቲም ደግሞ አንድ ብር በሳምንት ውስጥ ካገኘች በጣም በጣም ብዙ ብር ነው፣ መቶ ብር ነው። ደጀን በኢትዮጵያና ከኢትዮጵያ ውጭ አዝማሪና ማሲንቆን በተመለከቱ የተለያዩ ጉባኤዎች ላይ በእንግድነት ይጋበዛል። ጀርመን ውስጥ በተለያዩ ከተሞች በተካሄዱ ሶስት መሰል ጉባኤዎች ላይ ተገኝቶ ልምዱን አካፍሏል፣ ታዳሚዎችንም አዝናንቷል። ነበር። በርሊን ሙኒክም ያላችሁ፣ ሃምበርግ፣ ሃኖቨር፣ ደርስደን ያላችሁ በሬዲዮ ጣቢያ ጂዲአር ድራይ ላይ በአማርኛ ቋንቋ ይሰማል። ድምጻችሁም መላየ መላየት መላየ መላየ ደጀን ከዛሬ አስር ዓመት አንስቶ እስራኤል ነው የሚኖረው። እስራኤል ሀገር በራብሌ ከተማ ነው የምኖረው። ለቴል አቪቭ የአስራ አምስት ደቂቃ መንገድ ናት። ለኢየሩሻሌም ደግሞ ሰላሳ ደቂቃ ናት። ቀን ቀን የምሰራው የእስራኤል ኤርፖርት አየር መንገድ ውስጥ ነው። አሙስ እና አርብ ደግሞ በጣም ብዙ ማሲንቆ የሚማሩ ወደ ሀያ አምስት ተማሪዎች አለኝ። ማሲንቆ እና ክራር የሚማሩ እነሱ ደግሞ አሙስ እና አርብ ከሰዓት በኋላ ቦታ የለኝም ማሲንቆ መማር በጣም ፍላጎት ስላላቸው ሁሉንም በየመኪናቸው ውስጥ ወይም ደግሞ መናፈሻ ውስጥ ብዙዎችን አስተምራለሁ። ለምን ሙያዬን ጥዬ መሄድ አልፈልግም። ብዙ ተምረው ሙያችንን አስተላለፍ ባልፍ ደስ ይለኛል። ደጀን በሚወደው ሙያ ተሰማርቶ እስካሁን መዝለቅ በመቻሉ ደስተኛ ነው። ከዚያ በላይ የምደሰተው ግን ቤተሰብ በመመስረቴ እና ልጆች በመውለዴ ነው ይላል ደጀን። ባለትዳርና የአራት ወንዶች ልጆች አባት ነው። ለደጀን መልካሙን ሁሉ በመመኘት ለስንብት በተጫወተልን በዚህ ዜማ የምለያችው ሂሩት መለሰ ነኝ። ደህና ቆዩ። ለምን አፍጫዬን ፈላ ሸተተው ሸተተው ቤት በጠንሰቼን ማረጌ ማረጌ ማረጌ ግርጌ ማገሩ እንጨት ሳይቆም ልእት እንጨት ሳይቆም ልእት እንዲ ባፈር ብቻ ይሰራል።